ከአዲስ አበባ ባህር ዳር መቀለ ና ሌሎች የኢትዮጵያ ዩኒቨርሲቲዎች የተውጣጡ ምሁራን፣ ከኤርትራ ወገን የተወከሉ የስቪክ ማህበራት አመራሮች፣ የአዲግራት ከተማ ነዋሪዎች ና ሌሎች የማህበረሰብ ክፍሎች የተገኙበት በኢትዮጵያ ና ኤርትራ ሕዝቦች መካከል ያለው ግንኙነት ይበልጥ ለማጠናከር ያለመው ኮንፈረንስ በርከት ያሉ ጥናታዊ ጽሁፎች የቀረቡበት ነበር። በኮንፈረንሱ መነሻ ጽሁፍ ያቀረቡት በባህር ዳር ዩኒቨርሲቲ የፖለቲካል ሳይንስ ና ዓለም አቀፋዊ ጥናቶች መምህር የሆኑት አቶ አለሙ አስፋው የተጀመረው የሁለቱ ሀገራት ግንኙነት አደጋ ላይ ሊጥሉ የሚችሉ አጋጣሚዎች መኖራቸው ጠቁመዋል ተገኝተዋል። ምሁሩ በጽሁፋቸው ከጠቀሟቸው ፈተናዎች መካከል የመሪዎች ተገማች ያልሆኑ ውሳኔዎች ቀዳሚው ነበር። በግለሰቦች ያለው ግንኙነት ወደ ያልተፈለገ ነገር ሊወስድ ይችላል። መጠንቀቅ አለ። ሰዎች ማወቅ አለብን። አንደኛው የኢሳያስ ባህርይ ምንድን ነው? ምንደሚፈልገው? አማካሪ ነው ወይ? አሁን ላይ አባት ነው ወይ? ምንድ ነው? የሰውዬ እኛ ውስጥ ያለው ራሱ የሚያመጣው ተጽዕኖ ምንድን ነው? ያም እንዳንድ ችግር አይቸዋለሁ፣ ስለማናውቀው። ፕላስ ደግሞ የነበረው ታሪክም አለ። ኢሳያስን ብዙ ሰዎች አሁን ስለሱ ሲያወሩ፣ ሂስቶሪካሊ እሱ የተለየ ኢንተረስት አለው። ስለዚህ ያ ነገር አሁን ምንድ ነው የሚሆነው? እንደ ቻለንጅ ይነሳል። ሌላኛው አገር ውስጥ ያለ ጉዳይ ነው። የዶሜስቲክ ሌቨል በሁለቱ ሀገራት ማለት ነው። ኢትዮጵያ ውስጥ አሁን ዶሜስቲክሊ ኢሹ ምንድነው? ኔሽን ቢልዲንግ ነው። አሁን ያለውን የህብረ ብሔር ጉዳይ በፌደራል ስርዓት እንዴት ነው የምናስተካክለው? ነው አሁን ኢትዮጵያ የምትሰጠው መልስ አለ ለዚህ ምንድነው የሚሆን? አናቀውም። መልሱ ምንድነው የሚሆነው? ምንድነው የሚወጣው ስራ ኢትዮጵያ ውስጥ አናቀውም። ራይት ኤርትራም እንደዚሁ ነው። ኤርትራ ውስጥ ማይሆል ነገር አሁን ዝግ ነው። ፖለቲካል ኢኮኖሚ ዝግ ነው ያለው እዚ የሚፈጠረው ነገር አናቀውም። ዶሜስቲክ ኤርትራ ውስጥ። በተጨማሪም ሌሎች አለም አቀፋዊ ሁነቶች የኢትዮጵያና የኤርትራ ግንኙነት እንደሚወስኑ የባህር ዳር ዩኒቨርሲቲው የፖለቲካ ምሁር አቶ አለሙ አስፋው ገልጸዋል። ሌላው የኮንፈረንሱ ተሳታፊ ሰልፊ የመቀለ ዩኒቨርሲቲ መምህርና የአርና ትግራይ ፓርቲ ሊቀመንበር አቶ አብርሃ ደስታ ናቸው። አቶ አብርሃ ከመጀመሪያውም ጠቡ የሁለት ፓርቲዎች ነበር ይላሉ። ሁለቱም ህዝቦች ተለያይተው የቆዩት በሁለቱም ፓርቲዎች ጸብ ነበረ። ሁለቱም ተጣሉ፣ ጦርነት ከፈቱ። ጦርነት ደግሞ መሬት ላይ ነው የሚከፈተው እና ምክንያት የተሰጠው የድንበር ጉዳይ ነው፣ የመሬት ጉዳይ ነው ተባለ። ግን ዋና ምክንያት እሱ አልነበረም እና በዚህ ምክንያት ስለተጣሉ ድንበሩ ተዘግቶ ለ20 ዓመት ቆየ። ስለዚህ በዚህ ምክንያት ህዝቡ ሳይገናኝ ተለያዩ ተቆየ እና ህዝቡ አልተጣላም ነበረ እና ድንበሩ ሲከፈት ተገናኘ ተቀላቀለ። አሁን በሰላም እየኖረ ነው፣ ሰላሙ እያጣጣመ ነው ያለው። ስለዚህ መፍትሄ፣ ማለት ዘላቂ እንዲሆን አሁን ያለው ሰላም አሁን ያለውን ድንበር ተከፍቶ አብሮ የመኖር ተስፋ እንዲቀጥል ዘላቂነት እንዲኖረው መደረግ ያለበት ነገር ህዝቡ የማህበራዊ እና ኢኮኖሚያዊ ፖለቲካዊ ጉዳዮችን ግንኙነት ማጠናከር ይኖርብናል። በተለያዩ የፖለቲካ ፓርቲዎች ገዢ ፓርቲም ይሁን ተቃዋሚ ሲቪክ ማህበራትም ይሁኑ ህዝቡ እንዴት መገናኘት እንዳለበት ማጠናከር እንዳለበት መወያየት አለባቸው። አሁን በሁለቱ ሀገራት መካከል የተጀመረው ስምምነት ለሁሉም ግልጽ ሊሆን እንደሚገባ አቶ አብርሃ ደስታ በተጨማሪነት ያቀረቡት ሀሳብ ነው። የኮንፈረንሱ ተሳታፊ ከነበሩ ኤርትራውያን መካከል የሲቪክ ማህበረሰብ ኤርትራ ወኪሉ አቶ ዳዊት ይብራ ይገኙበታል። ክሪኦድ ጉቦ ነገራት ግን ብዙ ነገር አለው ንኣብነት እንተዋሓደ ከምዚ ዓይነት መድረካት ተደጋግ እዚህ ላይ መታየት ያለበት ነገር አለ። የኢትዮጵያና የኤርትራ ህዝቦች የሰላም መድረክ በኢትዮጵያውያን ተነሳሽነት በተደጋጋሚ ይካሄዳል፣ በጎ ምስልም እየፈጠረ ይገኛል። በኤርትራ በኩል ግን ይህ እንዲሆን ለማድረግ አስቸጋሪ ሁኔታ ነው ያለው። የኢትዮጵያ መንግስት ይህ ታሳቢ ሊያደርግ ይገባል የሚል ሀሳብ አለኝ። ኢትዮጵያ ውስጥ ያለው ለውጥ ኤርትራ ውስጥም መታየት አለበት። ኢትዮጵያ መጪ ዘሎ በአቅምና ማለት ነው። በአዲግራት ዩኒቨርሲቲ አዘጋጅነት የተካሄደው ይህ ኮንፈረንስ በቀጣይነት ከኤርትራ ከፍተኛ የትምህርት ተቋማት ጋር በመተባበር በዘላቂነት ለማካሄድ ጥረት እንደሚደረግ በመድረኩ ተጠቁሟል። ለዲ ደብልዩ ዘገባ ሚሊዮን ሃይለስላሴ ከትግራይ አዲግራት